የትግራይ ክልል ምክር ቤት በህዝብ ተወካዮች ምክር ቤት የወጣውን የድንበርና የማንነት ጉዳዮች ኮሚሽን አዋጅ ተቃወመ። ምክር ቤቱ በዛሬው ውሎ የህዝብ ተወካዮች ምክር ቤት በቅርቡ ያጸደቀውን አዋጅ ህገመንግስታዊ መንግስታዊ አይደለም ሲል ውሳኔ ማሳለፉን ጠቅሶ ዓለም ፍሳሐ ከመቀሌ ተከታዩን አድርሶናል። የትግራይ ብሔራዊ ክልላዊ መንግስት ምክር ቤት እያካሄደው በሚገኝ አምስተኛው ዘመን አስራ አራተኛው መደበኛ ጉባኤው ባለፈው በህዝብ ተወካዮች ምክር ቤት የጸደቀው የድንበርና የማንነት ጉዳዮች ኮሚሽን አዋጅ ሕገ መንግስታዊ አይደለም በማለት በሙሉ ድም ተቃውሞታል ይህ ረቂቅ አዋጅ ሕገ መንግስት የሚጋፋ በፌዴራል መንግስት ጣልቃ ገብነት የክልሎች መስተዳድር መብት የሚቃረንና የፌዴሬሽን ምክር ቤት ስልጣንን የሚነጥቅ ነው ሲል ገልጸዋል የፌዴራል መንግስት የማንነት ጉዳዮችና የድንበር አስተዳደር አስፈልክቶ ያስቀመጠው ያለ ይህ ኮሚሽን መቋቋሙ ትርጉም እንደሌለው ገልጸዋል ከዚህ በመነሳት የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ለመቃወም ምክንያት የሆኑ ስን ስምንት ነጥቦች አስቀምጠዋል ከእነዚህ ውስጥ ህገ መንግስት በህጋዊ መንገድ ሳይሻሻል ለህገ መንግስት ድንጋጌዎች በአዋጅ የሚሽር ነው ለፌዴሬሽን ምክር ቤትና ለህገ መንግስት ጉዳዮች አጣሪ የተሰጠውን ኃላፊነት የሚነጥቅ ነው በመንግስት አካላት መካከል ያለው የስልጣን ክፍል የሚያደፈርስ ነው የሚልና ሌሎችንም ነጥቦች የያዘ ዝርዝር በማውጣት የኢፌዴሪ ፌዴሬሽን ምክር ቤት ለተፈጸመው የህገ መንግስት ጥሰት ትርጉም እንዲሰጥበት ጠይቀዋል የኢትዮጵያ ብሔር ብሔረሰቦችና ህዝቦች የክልል መንግስታትና የሚመለከታቸው መንግስታዊና መንግስታዊ ያልሆኑ ተቋማትን አዋጅን አስከትለው አደገኛ ውጤት በሚገባ ተገንዝበው በአስቸኳይ እንዲታረም ድርሻቸውን እንዲያበረክቱ ጥሪ አቅርበዋል የትግራይ ብሔራዊ ክልላዊ መንግስት ስራ አስፈጻሚ በአዋጅ ላይ የተፈጸመውን የህገ መንግስት ተሰጥ ጥያቄ ወደ ፌዴሬሽን ምክር ቤት እንዲያቀርብ የትግራይ ክልል ምክር ቤት ወስነዋል። ይህ በእንዲህ እንዳለ አዋጁ በህዝብ ተወካዮች ምክር ቤት ሲጸድ 33 የትግራይ ተወካዮችን ለተቃውሞት ይታወቃል። ምክር ቤቱ ስብሰባው እየቀጠለ ነው። ለድምፅ የአሜሪካ ሬዲዮ ዓለም ፍስሐ ከመቀለ